ፋሲል የታንዛኒያ ጸጥታ አስከባሪዎች ወይም ፖሊሶች ከሰማንያ በላይ ኢትዮጵያውያን ስደተኞች የሀገሪቱን ድንበር አቋርጠው ሊያልፉ ሲሉ ታንዛኒያን ከማላዊ ጋር በሚያዋስነው ድንበር አካባቢ መያዛቸውን አስታውቀዋል። ምንድን ነው የሆነው? እነዚህ ኢትዮጵያውያን ስደተኞችስ ወዴት ሊሄዱ ነበር? ምናልባት ብዙ ጊዜ እንደምናውቀው ደቡብ አፍሪካ አለ። ምንድን ነው የሆነው? እስቲ አንተ የምታውቀውን ንገረንና፣ እንዴት ነው የተያዙትስ? የታንዛኒያ ፖሊስ እንደገለጸው ከታንዛኒያ ወደ ማላዊ ሊሻገሩ ሲሉ የተያዙ ናቸው። ሰማንያ ሶስት ኢትዮጵያውያን በጭነት መኪና ተጭነው ሲሄዱ ነው የተያዙት። አንድ የታንዛኒያ ሾፌር እና አንድ ረዳታቸው ይዘዋቸው ሊያሻግሯቸው ሲሞክሩ የተያዙ ናቸው። በተያዙበት ወቅት ተደራርበው ተጭነው ስለነበረ ከፍተኛ ሕመም ላይ እንደነበሩ ነው የገለጹት። ሶስቱ እንዲያውም ወዲያው ወደ ሆስፒታል እንዲገቡ ተደርጎ አሁን በእርግጥ ጤናቸው ይሻሻል እንደሆነ ገልጸዋል። የታንዛኒያ ፖሊስ ሌሎቹንም የአስቸኳይ የሕክምና እርዳታ ካደረጉላቸው በኋላ ወደ እንደታሰሩ ነው የገለጹት። ከዚህ በፊትም እንደዚው ኖቬምበር ሀያ ሰባት ላይ ወደ መቶ አምስት ኢትዮጵያውያን ተይዘው ነበረ፣ በዚው አካባቢ። አሁንም ፖሊስ እንደሚጠረጥረው ከዚህ በፊትም እንደነበረው ሂደት ከኢትዮጵያ ወደ ደቡብ አፍሪካ ሊሻገሩ ያሰቡ ኢትዮጵያውያን እንደሆኑ ነው የገለጸ ከዛ ምን ይሆናል ማለት ነው ይህ ነገር አዲስ ነገር አደለም የታንዛኒያ ፖሊስ አልፎ አልፎ የሞዛምቢክ ማላዊ ውስጥም እንደዚሁም ኢትዮጵያውያን ስደተኞች ወደ ደቡብ አፍሪካ ሊሰደዱ ሲሉ ወይ በጸጥታ አስከባሪዎች ይያዛሉ ወይ ደግሞ ሀይቅ ውስጥ ገብተው ይሞታሉ ወይ መኪና ውስጥ ታጭቀው እንደዚሁ ያልቃሉ የሚያዙም አሉ ግን የሚያዙትን ምንድን ነው የሚያደርጓቸው አሁን ወደ ኢትዮጵያ ይመልሷቸዋል ወይስ ምንድን ነው የሚደረገው አው ነጋሽ፣ እንዳልከው በብዛት ከፍተኛ እድቂት ነው የሚደርሰው በዚህ መስመር የሚሄዱ ስደተኞች። ባለፈው እንደ ፈረንጆቹ አቆጣጠር ሁለት ሺ አስራ ሁለት የሚታወስ ነው አርባ ኢትዮጵያውያን በመኪና ውስጥ ተአፍነው መሞታቸውን እና ከዛ የተቀሩት መያዛቸው ቅድምም እንደ ጠቀስኩልህ የባለፈው አመት መጨረሻ አካባቢ መቶ አምስት ኢትዮጵያውያን ተይዘዋል። አሁንም የተያዙት ከመመለሳቸው በፊት ፍርድ ቤት ይቀርባሉ። ፍርድ ቤት ከቀረቡ በኋላ ብዙ ጊዜ እስር ይፈረድባቸዋል አንድ አመትም ሆነ ሁለት ዓመት ህገወጥ በሆነ መንኩ ሀገር ውስጥ ለመግባታቸው እና በህገወጥ መንገድ ከገቡበት ሀገርም ለመውጣት ለመሞከራቸው። ከዛ በኋላ ነው ወደ ኢትዮጵያ የሚመልሷቸው ብዙ ጊዜ በሁለቱ ወይ በሶስቱ መንግስታት መካከል በሶስቱ ስል ምናልባት ኢትዮጵያ አንደኛዋ መሸጋገሪያ ኬንያ ስለሆነች ከዛ ታንዛኒያ እያለ ነው ወደ ታች የሚሄደው። እንዲያው ቢያንስ በእነዚህ በቅርብ ባሉ ሀገራት መካከል የምናውቀው ስምምነት አለ። ምናልባት እንዲህ አይነት ስደተኞች አደጋ እንዳይደርስባቸው ቢያንስ በህይወታቸው ላይ ከተያዙ ወደ ወደ መጡበት እንዲመለሱ እንዲህ አይነት ነገር የሚታወቅ ነገር አለ። ኦፊሻል የሆነ ስምምነት የለም። ትልቅ ንግግር ተጀምሮ የነበረው በሁለት ሺ አስራ ሁለት ዓመተ ምህረት አርባ ኢትዮጵያውያን የሞቱ ጊዜ ነበረ። ከዛ በኋላ መስመሩንም በተዘዋዋሪ ፖሊሶች በፓትሮን እንዲጠበቅ ለማድረግ ነገር ግን ይሄ የሚካሄደው ከኢትዮጵያ ጀምሮ እስከ ደቡብ አፍሪካ ድረስ ባለ መስመር የተዘረጋ የህገወጥ ደላሎች ፖሊሶች፣ እንደዚሁም ሌሎች ህግ አስከባሪዎች ሁሉ እጃቸው ያለበት ህገወጥ ስራ ስለሆነ እስካሁን ከባድ ነው። በየጊዜው የሚወጣውን ህዝብ ቁጥር እየጨመረ ነው ያለው እና እንደጠቀስከው ታፍነው የሚሞቱት ብዙ ናቸው። የጫካ ውስጥ እንደዚሁም የአንበሳ ራት የሚሆኑት በረሀብ በችግር የሚሞቱት ወንዝ ውስጥ የሚገቡ ማትለ ናቸው ቁጡ እየጨመረ እየሄደ ነው እንጂ የቀነሰ ነገር የለም። እስከ አሁን መፍትሄ የሚባልም በቅርብ ምን ልናቀው የምንችለው ወይ ልንናገረው የምንችለው መፍትሄም የለም። ቁጥጥሩን መጨመር ነው። ከኢትዮጵያ ጀምሮ ከደቡብ አፍሪካ ድረስ ያለው መስመር በግልጽ ይታወቃል። በዚህ መሀል ያለውን ቁጥጥር ለተቻለ መጠን መጨመር የሚቻልበት ስደተኞቹ ከሀገራቸው በስደት ለመውጣት የሚያስገድዳቸው መንስ ምን ሆነ አቅምቶ መፍትሄ መፈለግ የሚያሻ ይመስላል። በጣም አመሰግናለሁ ፋሲል እንደተለመደው ለሰጠህን አስተያየት።